በጣም እንዴት ዋላችሁ። ከዛሬው ዜና ጋር ቢሳም አብደላ የ የሱላን ዲስትሪክት ዜና አስፈጻሚ ዳይሬክተር እንደሚናገሩት ኮቪድ አስራ ዘጠኝ ክትባት ሲመጣ በወድበሪ ካኒ ውስጥ ተቀጠላላ ህዝብ ውስጥ አጠቃላይ ሰላሳ ስድስት ፐርሰንት በላይ ሙሉ ክትባትን ወስደዋል። ከ አርባ ፐርሰንት በላይ የሚሆኑ ቢያንስ አንድ መጠን ተቀብለዋል። ኬቭን ግራመር ክትባቱን በሚቀጥለው የአፍሪካ አሜሪካዊ ማህበረሰብ ዝቅተኛ ቁጥሮች ላይ ለውጥ እንዲያመጣ ይነገራል። የአካባቢው ባለስልጣናት የኤፕሪል አጋማሽ ላይ መጠኑ ከአንድ በመቶ በታች እንደሚሆን ገምቷል። የዳኮታ ከሆነ የጤና መመሪያ ኮቪድ አስራዘጠኝ ክትባት ክሊኒኮች ቅጥሮዎቹን እየወሰደ ነው። በየሳምንት ርቡ ቅጥሮ ይዘዋል። ሁለቱ ሞደርን እና አንድ መጠን ጆንስ እና ጆንስን ክትባት ይገኛል። ለበለጠ መረጃ ወደ አራት ዜሮ ሁለት ዘጠኝ ስምንት ሰባት ሁለት አንድ ስድስት አራት ይደውሉ። የሱስሪ ከተማ የዚህ ዓመት ማርዲር ግሬስ ፓርድ እቅዶች አስታወቁ። ዝግጅቶቹ ባለፈው ዓመት በኮቪድ ስራቄ ምክንያት ተሰርዘዋል። ሰልፉ ቅዳሜ ቀን በሚከበርበት ፓርክ ፌስቲቫል ሀሙስ ሐምሌ ቀን ከቀኑ 6 ሰዓት ሲሆን በመሃል ከተማ ሲቲ ይካሄዳል በፓርኩ ውስጥ ቅዳሜ ከሁለት ቀናት ማለትም አርብ ሐምሌ ሁለት እና ቅዳሜ ሐምሌ ሶስት ቀን በኋላ ይካሄዳል። የነጻ ሙዚቃ ፌስቲቫል አዘጋጆች ዛሬ አንድ ዘመና አቅርበዋል። የአካባቢው የሂፕ ሆፕ ሁለት የኤብ ማድረግ ከሚወጡ በርካታ አርቲስቶች መካከል አንዱ ይሆናሉ። በዋናው መድረክ ላይ ያሉ ሌሎች ድርጊቶች የሱስዲ የራስ አልተርቬን ክትክሶች፣ እና ጎስካን ያካትታል። ከብሔራዊ ተዋንያን መካከል አንዳንዶቹ ሲቲ ወይም ካሊፎርኒያ ትራንዚት ባለስልጣናት እና ትራማ መቆራጭ ናቸው። የአርብ ምሽት ዋና ስራ ኤጂ አር እና የቅዳሜ ምሽት ጆን ፎጌርት ናቸው። የህዝቡ ብዛት እና ጨንበላ መስፈርቶች ላይ የሚጨረሻ ውሳኔ ለወደፊት ጊዜ ይደረጋልን ብለዋል። አመሰግናለሁ።